የአሜሪካ ድምፅ ነው። በ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መጋቢት 12 2016 ዓ ም ዝግጅታችን ጀመረ። ¶¶ በአማራ ክልል የነዳጅ እጥረት መደበኛ ስራዎችን እያስተጓጎለ እንደሆነ ተገለጸ። ከደራ ወረዳ ሰላማዊ ሰዎች በታጣቂዎች እንደታገቱ ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ብርሃን ኃይሉ አብራን ትቆያለች። ለዜናው አስማማ ዋዬ ነው፣ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አሁን ለዋና ዋና የዓለም ዜናው ወደ አስማማው ሰላም፣ ጤና ይስጥልኝ። አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? ከዓለም የሰባሰቡ ዜናዎችን ይዤላችሁ የቀረብኩት አስማማየኑ ነኝ። ወደ መጀመሪያው ዜና አልፋለሁ። በሶሮ ወረዳ 14 የዳንጣ ማህበረሰብ ወጣቶች ለሳምንታት በዘፈቀደ እንደታሰሩ ተገለጸ። በሀዲያ ዞን ሶሮ ወረዳ ግንብቾ ከተማ ካለፈው የካቲት ወር መጨረሻ ጀምሮ በዘፈቀደ ታስረዋል ያሏቸው 14 ወጣቶች አለመፈታታቸውን ቤተሰቦቻቸውና ነዋሪዎች ተናግረዋል። ታሳሪዎቹ ዋስትና መብት እንደተከለከሉም አመልክተዋል። የዋሰው ዘጋቢያችን ዮናታን ዘብዴውስ እንደሚከተሉ አጠናቅሮታል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሶሮ ወረዳም ግንብቾ ከተማ ፖሊስ ጣቢያ ወጣቶች የታሰሩት በዳንጣ ማህበረሰብ ልማት ማህበር ምስረታ ላይ በመሳተፋቸው ነው ያሉት ቤተሰቦቻቸው የወረዳውን አስተዳደር በሰብአዊ መብት ከሰዋል። ከታሰሩት ውስጥ አብነት የተባለ ልጃቸው እንደሚገኝበት ለቪኦኤ የተናገሩት አቶ ሞገስ ሌፌቦም ወጣቶቹ ከታሰሩ ሁለተኛ ሳምንታቸውን ቢይዙም ህጋዊ ክስ እንዳልተመሰረተባቸውና የዋስትና መብትም እንደተከለከሉ አስረድተዋል ላይ ፖሊሶች ሄዶ ነው ያመጡት። ያው በሁለቱም ቀን ያው እሱ በድርጊትም አልነበረም። በዛ አይነት እሱን ታስረዋል፣ ሌሎችም ታስረዋል። ግማሹ አካል ጉዳተኛ እንዲሆን ተደረገ፣ ግማሹ ደግሞ ፓስፖርት አድሮ እንዲመጣ ተደረገ። እንዲህ አይነት ባለቤታቸው ከመኖሪያ ቤታቸው ተወስደው እንደታሰሩ የገለጹት ወይዘሮ ምስጋና ታምራትም የሰብአዊ መብት ጥሰት እየተፈጸመባቸው ነው ስሉ ስለያዛቸው አብራርቷል። ባለቤትም ቤት ከነበረበት ለኢሁድ ቀን ሌሊት አስራ አንድ ሰዓት ተኩል ላይ ቤት ተከቦ ፖሊስ መጥቶ ፖሊስ ጣቢያ ስለምንፈልግ እና ብለው ወሰዱት። ግን ይሄ ነው ተብሎ የሚታወቅ ነገር የለም። ወጣቶቹ በዳንጣ ማህበረሰብ ልማት ማህበር ምስረታ ላይ በመሳተፋቸው ካለፈው የካቲት ሰላሳ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮም ያለ ፍርድ ቤት ትእዛዝ በዘፈቀድ እንደታሰሩ ጠቅሰው ቅሬታቸውን የገለጹልን ደግሞ አቶ አበቢያ ይበዳሉ የተባሉም አስተያየት ሰጪ ናቸው። አቶ አበባ ያይዞም የወጣቶቹ እስር የዳንጣ ማህበረሰብን የመደራጀት ህገ መንግስታዊ መብት ለማፈን የሚደረግ የአካባቢ አመራሮች ሴራ ነው ሲሉም ከሰዋል። ምንም ወንጀልም የለባቸውም እኮ ተቀጥቅጦ ስብሰባ እንሄዳለን ሲባል ተቀጠቀጡ፣ ታሰሩ። አሳሪዎችም የተወሰኑትን ነው እንጂ ፖሊስ አሰረው እኮ ያ ሲደበድብ የነበረው ቡድን ነው ለአራት ለአምስት ሲሆንና እየተበደበ አምጥቶ ለፖሊስ ይወረውራል። ፖሊስ ተቀብሎ ያስራል። ወጣቶቹ መታሰራቸውን ያመኑት የሶሮ ወረዳ አስተዳዳሪ አቶ ደስታ ዶትረ ደግሞ በወንጀል ድርግት በመሳተፋቸው ነው ብሏል። ከታሰሩት በተጨማሪ ገና የተፈለጉ ያሉ የወንጀል ተጠርጣሪዎች ስለመኖራቸውም ያመለከቱት አቶ ደስታም እስሩ የማህበረሰቡን የመደራጀት መፍት ከማፈን ጋራም፣ የተያያዘ የፖለቲካ ሴራ ነው በሚል የቀረበውን ክስ አስተባብለዋል። የአካባቢ መንግስት ጫና መፍጠር አይችልም። ማንነት ይታይላል። ይሄ በዓለም አቀፍ ሕግም በሀገሪቱ ሕግም ይታወቃል። ፌዴሬሽን ምክር ቤት ነው ሚሰጠው አካባቢ ላይ ጫካሳ በመፍጠር ሁን በመግደል ከዚህ ውጭ የሚናሳ ካልን ከተባለ ይሄን ለዘመናት እየተጠየቀ የኖረ ጥያቄ ስለሆነ በአግባቡ የአካባቢ መንግስት የሚደግፍ ነው። ያንን በሶሮ ወረዳ ግንብቾ ከተማ ፖሊስ ጣቢያም ከታሰሩት የወጣቶች ሰብዓዊ መብት ጋር በተያያዘ ለምነሳው ቅሬታ የጠየቁት አቶ ደስታ ህጋዊ ምርመራ እየተደረገ ነው ከማለት በቀር ተጨማሪም ማብራሪያ አልሰጡንም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ሱዳን ወደ ተመለከተው ሁለተኛ ዜናችን ሳልፍ በሱዳን 18 ሚሊዮን ህዝብ ከባድ የምግብ እጥረት ቀውስ ተደቅኖበታል ተባለ። የእርስ በርስ ጦርነት አንድ ዓመት ሊደፍን በተቃረበባት በሱዳን 18 ሚሊዮን የሚጠጋዝ እጅግ የከበደ የምግብ ዋስትና እጥረት ቀውስ የተጋረጠበት መሆኑን ተገልጿል። የሰብአዊ ረዴት ባለስልጣናት ትናንት ረቡዕ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረጉት ገለጻ በተለይ በብዙ አስር ሺዎች የሚቆጠሩ ህጻናት በተመጣጠነ ምግብ እጥረት ምክንያት ሞት አፋፍ ላይ መሆናቸውን ባለሥልጣናቱ አሳውቀዋል። ቁጥራቸው ወደ 730 ሺ የሚጠጋ ህጻናት ለከባድ የተመጣጠነ ምግብ እጦት እንደሚጋለጡ የተናገሩት ባለሥልጣናቱ 240 ሺህ ከባድ ውጊያ የሚካሄድበት የዳርፉር ክፍለ ግዛት ህጻናት መሆናቸው ተመላክቷል። በእያንዳንዱ የሱዳን አካባቢ አምስት ሚሊዮን ሰዎች ከለየለት የረሃብ ቸነፈር መለስ ስለሚል ረሃብ ሊጋለጡ እንደሚችሉም የተባበሩት መንግስታት ድርጅት አስጠንቅቋል። የተባበሩት መንግስታት የምግብና የግብርና ድርጅት ምክትል ዳይሬክተር ሞርዚዮ ማርቲና ሲናገሩም፣ ጦርነቱ የረሃብ ሁኔታ እያባባሰው መሆኑን ገልጸዋል። በዓለም ዙሪያ በኮሌራ የሚያዙ ሰዎች ቁጥር እየጨመረ መሆኑን፣ በዚያ ላይ የክትባት እጥረት እንዳለ የገለጸው የዓለም ጤና ድርጅት አስቸኳይ እርምጃ መወሰድ እንዳለበት አሳሰበ። የዓለም ጤና ድርጅት የክትባት አቅርቦት ጉዳዮች ዓለም አቀፍ አስተባባሪ ተቋም ትናንት ረቡዕ ባወጣው መግለጫ የኮሌራ ህሙማን ቁጥር ካሁን ቀደም ባልነበረ መልኩ ለተከታታይ ዓመታት እያሻቀበ መሆኑ ሁኔታውን ለመቆጣጠር አጣዳፊ እርምጃ መወሰድ ያስፈልጋል ሲል አሳስቧል። በአሁኑ ወቅት የሚያስፈልገውን የኮሌራ ክትባት ለማሟላት እጅግ የከበደ የክትባቱ እጥረት እንዳለ መግለጫው ጨምሮ አስታውቋል። በመላው ዓለም ያለውን የክትባት መጠን የሚቆጣጠረው የቡድኑ እጥረቱ ቢያንስ ለቀጣዮቹ ዓመታት እንደሚቀጥልም ተናግሯል። የዓለም ጤና ድርጅት አካል የበሽታውን የስርጭት መባባስ ለመቆጣጠር እንዲወሰዱ ከጠየቃቸው እርምጃዎች መካከል የንጹሕ አቅርቦት እንዲሻሻል፣ የአካባቢው ጽዳትና የግል ንጽህና አገልግሎቶችን ማጠናከር የሚሉት ይገኝበታል። የኮሌራ መከላከያ ክትባት የሚያመርተው ብቸኛው ኩባንያ የደቡብ አፍሪካው ኢዩ ባዮሎጂካል በአሁኑ ወቅት በዓለም ዙሪያ በሚያስፈልገው የክትባት መጠን ሊያመርት እንደማይችል ተመላክቷል። እንደ አውሮፓውያን አቆጣጠር በ2022 የዓለም ጤና ድርጅት ተቋም የነበረው የክትባት እጥረት ለመቋቋም በሚል በሁለት ጊዜ ምጥን ይሰጥ የነበረው ክትባት አንድ ጊዜ ብቻ እንዲሰጥ ምክረ ሀሳብ አቅርቦ እንደነበር ይታወሳል። አድማጮቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ምክር ቤት የመንግስቱን በጀት ነገ ያጽድቃል ተብሎ ይጠበቃል። በዩናይትድ ስቴትስ ነገር በኩል ሌት ላይ የመንግሥት መሥሪያ ቤቶች በበጀት እጦት ከመዘጋታቸው በፊት ምክር ቤቱ የ1.2 ትሪሊየን ዶላር በጀት ለማጽደቅ ሩጫ ላይ ነው። በሁለቱም ፓርቲዎች ስምምነት ላይ የተደረሰበትና ዛሬ ሌሊት የቀረበውን የ1.2 ትሪሊየን ዶላር በጀት በሪፐብሊካን ቁጥጥር ስር ያለው የተወካዮች ምክር ቤት ነገ ዓርብ ድምፅ እንደሚሰጥበት የሚጠበቅ ሲሆን በመቀጠልም ደግሞ በዲሞክራቶች የበላይነት ለተያዘው የሕግ መወሰኛ ምክር ቤት ወይም ሴኔት እንደሚቀርብ ይጠበቃል። የሕግ መወሰኛ ምክር ቤቱ ሕጉን ተወያይቶ ለማጽደቅ የሚኖሩት የተወሰኑ ሰዓታት ብቻ ናቸው። ስድስት ረቂቆችን የያዘው የበጀት እቅድ በሁለቱም ፓርቲዎች እንዲሁም በተወካዮች ምክር ቤትና በሴኔቱ ስምምነትና ሰጥቶ መቀበል ድርድር የተደረሰበት መሆኑን ከሁለቱም ፓርቲዎች የተውጣጡ መሪ ተደራዳሪዎች አስታውቀዋል። በጀቱ መጽደቅ የነበረበት ከስድስት ወራት በፊት ባለፈው ጥቅምት ወር ነበር። ላለፉት ስድስት ወራት የአሜሪካ ኮንግረስ የተወሰኑ ሳምንታት ወጪዎችን የሚሸፍኑ የተወሰነ ገንዘብ በመልቀቅ የመንግሥት ሥራ እንዲቀጥል ሲያደርግ ሰንብቷል። ነገ ይጸድቃል ተብሎ የሚጠበቀው በጀት ለቀሪዎቹ ስድስት ወራት የሚያገለግልና ቀሪውን የበጀት ዓመት የሚሸፍን እንደሆነም ታውቋል። ሁለቱ ፓርቲዎች በጋራ ከሰሩ የመንግሥት መስሪያ ቤቶችን ከመዘጋት ማዳን እንደሚችሉ በሴኔቱ የአብላጫው ፓርቲ የሆነው የዲሞክራቲክ ፓርቲው መሪ ቼክ ሹመር ተስፋቸውን ገልጸዋል። በሌላ በኩል ደግሞ የአሜሪካ ዕዳ በመጪዎቹ 30 ዓመታት በእጅጉ እንደሚጨምር አሁን ያለው 345 ትሪሊየን ዶላር ዕዳ የአገሪቱን አጠቃላይ ምርት 99 በመቶ እንደሚያህል፣ እንደ አውሮፓውያን አቆጣጠር በ254 ዕዳው የአጠቃላይ ምርቱን 166 በመቶ የሚያህል እንደሚሆን በአሜሪካ ኮንግረስ የሚገኘው የበጀት ቢሮ አስጠንቅቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ግብጽ ጉብኝት ላይ ናቸው። የውጭ ጉዳይ ሚኒስትሩ የግብጽ ጉዞ ትኩረቱ በእስራኤልና በአማስ መካከል ጋዛ ላይ የሚካሄደውን ጦርነት ተኩስ አቁም እንዲደረግ ጋዛ ውስጥ ያሉት ታጋቾች እንዲለቀቁና ወደ ጋዛ ተጨማሪ የሰብአዊ ረዴት መግባት በሚችልበት መንገድ ዙሪያ ለመወያየት መሆኑ ተመላክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንዳስታወቀው ብሊንከን ከግብጽ ፕሬዚዳንት አብዱል ፈታህ አልሲሲ ጋር ውጊያው ቢያንስ ለስድስት ሳምንታት ያህል እንዲቆም የተቀሩት ታጋሾች በሙሉ እንዲለቀቁ ማድረግ ስለሚቻልበት መንገድ ተወያይተዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት በመቀጠል ከዮርዳኖስ፣ ከሳውዲ አረቢያ፣ ከካታርና ከተባበሩት የአረብ መሬቶች ተወካዮች ጋር የሚወያያሉ። በርካታ አገሮች እስራኤልና ታጣቂ ቡድን ሐማስ ሁለቱም የሚቀበሉት ሀሳብ ለማቅረብ በርካታ አገሮች ሲሳተፉበት ድርድር ለሳምንታት ሲካሄድ ሰንብቷል። ሚኒስተር ብሊንከን ነጋርብም ወደ እስራኤል ይጓዛሉ። ይህ በእንዲህ እንዳለ የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን ትናንት ከእስራኤላቻቸው ዮአብ ጋላንት ጋር የተነጋገሩ ሲሆን ራፋ ላይ በየብስ ከባድ ጥቃት ከመክፈት የሚሻል አማራጮችን መፈለግ እንደሚገባ ያሳሰቧቸው መሆኑን የመከላከያ ሚኒስቴር ባወጣው መግለጫ አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን የመካከለኛው ምስራቅ ጉብኝታቸውን ትናንት በሳውዲ አረቢያ የጀመሩ ሲሆን ከሉል አልጋወራሹ መሐመድ ቢን ሳልማንና ከውጭ ጉዳይ ሚኒስትር ፋይሳል ቢን ፋርሃ ጋር ተወያይቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መግለጫው እንዳለው የጋዛ ሲቪሎች ደህንነት መጠበቅና ሰብአዊ ረድቱን ከፍ ማድረግ በአስቸኳይ የሚያስፈልግ መሆኑን ተነጋግረውበታል። አድማጮቻችን ለሰዓቱ የነበሩን የዓለም ዜናዎች እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ አመሰግናለሁ። ወደ ስመኝ ልምራችሁ። አስማማውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መጋቢት 12 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ ና የማኅበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይር ዘገባ እንለፍ። በአማራ ክልል ሁሉም አካባቢዎች የነዳጅ እጥረት ማጋጠሙን የገለጹ አሽከርካሪዎች ስራ ማቆማቸውን ሲናገሩ ነዳጅ በመጠቀም በመስኖ የሚያለሙ አርሶ አደሮችም ሰብሎች መድረቃቸውን አመልክተዋል። ችግሩ መፈጠሩን ያመነው የአማራ ክልል ንግድ ቢሮ በበኩሉ መፍትሄ ለመስጠት አዲስ አሰራር እየተከተለ መሆኑን ገልጿል። አስቴር ምስጋና ዝርዝር አላት። በታላቁ የኢትዮጵያ ሕዳሴ ግድብ አካባቢም ለሚከናወን የደን ምንጣሮ ስራ በጉዞ ላይ እያሉም በምስራቅ ጎጃም ዞን ጎዛሚን ወረዳ ውስጥ ባለፈው የካቲት 18 ቀን 2016 ዓ ም በፋኖ ታጣቂዎች የተያዙትን የቀን ሰራተኞች በአራት ሚሊዮን ብር ክፍያም ለማስለቀቅ ችሎ እንደነበር የቀጣሪው ኩባንያም ኒኮቲካ ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋግራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለኔ ያለፉት 24 ቀናት ታግቶ የቆዩት 272 የቀን ሰራተኞች ብዙ ጉዳት ሳያገኛቸው ለማስለቀቅ ባለፈው መጋቢት አንድ ቀን 2016 ዓ ም አራት ሚሊዮን ብር በተለያዩ ሶስት ሰዎች አካውንት ክፍያ ፈጽምናል ብሏል። ገንዘብ ተቀበሉን ለቀቋቸው። ከለቀቁ በኋላ እንደገና በዛምን የሚባል ቦታ ላይ አምስት ኪሎ ሜትር ላይ ዋናው አስፋልት ሲቀሩ እንደገና ደግሞ ሌላ ሀይል ደግሞ መልሶ ደግሞ ልጆችን ደግሞ በቃይ መስቀል ነው። ሌላ ፖለቲካ የውሸት የውሸት ፖለቲካ ማለት ነው። ለኢትዮጵያ ሕዝብ ምን እውነት እንደ የሆነ ታላክ ይፍረድልኝ። አቶ ሙሉጌታስ ምን ያህል ገንዘብ ከፈሉ? አራት ሚሊዮን ብር በምን መንገድ ነው ከፈሉት? ሰነድ አለ? ሰነድ አለኝ። ያው በሰው ስም ነው ያስገባን፣ በሶስት ሰው ስም ነው እዚህ ያስገባ ተባልኩ። ተለቀቁ ተተለቀቁ በኋላ እንደገና መልሶ ሌላ ቡድን የያዛቸውና ለእያንዳንዱ መኪና አሁን ማለት ነው አንድ ሚሊዮን አምስት መቶ አንድ ሚሊዮን አምስት መቶ ሺ ተጠየቀ። እንደገና ልጆቹም ደግሞ ለቀይ መስቀል ነው አሳልፈን የምንሰጣሉ ይሁን እየጠበቅ ነው ዋል በመጋቢት አንድ ተለቀው ከነበረ ከእንደገና ያን ቀን ተይዞ ከሆነ ባለፈ እንና እርሱ ዓርብ ቀን ስንነጋገር ዛሬ ነገሩን ገንዘብ መክፈሎትን ተለቀው እንደገና መያዛቸውን ያልነገሩት ለምን ነበር? አንደኛ የነበርኩበት እዛ አካባቢ ነው። ለራሴ ደህንነት በጣም አስቸጋሪ ላይ ነበርኩ። እውነት ልጆችን ለማስለቀቅ በጣም ትልቅ ጥረት እያረኩ ነበር። ልጆች እንዲለቀቁ ነበር እያረኩ ስለነበረ ከዛ ላይ ሆኜ ደግሞ ባለፈው ማርብለት በፍጦት ከውደቀም በኋላ ለእርጃ ነግር አለ ያልኩ ከዚህ የተነሳ የቀን ሰራተኞቹ ከእገታ ነጻ ወጥተው ጉዞአቸውን ቀጥለው ተመልካቾች ስለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ቀደም ሲል የጀመረው ዘገባ ሰላማዊ ዜጎችን መታገት አስመልክቶ ዮናታን ዘብዲዮስና ኤደን ገረመው በጋራ እያጠናቀሩትን ዘገባ ነው። ወደ ዘገባው እንመለሳለን። በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚከናወን የደን ምንጣሮ ስራ በጉዞ ላይ እያሉም በምስራቅ ጎጃም ዞን ጎዛሚን ወረዳ ውስጥ ባለፈው የካቲት 18 ቀን 2016 ዓ ም በፋኖ ታጣቂዎች የተያዙትን የቀን ሰራተኞች በአራት ሚሊዮን ብር ክፍያም ለማስለቀቅ ችሎ እንደነበር የቀጣሪው ኩባንያም ኒኮቲካ ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋገራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ ያለፉት 24 ቀናት ታግተው የቆዩት 272 የቀን ሰራተኞች ብዙ ጉዳት ሳያገኛቸው ለማስለቀቅ ባለፈው መጋቢት አንድ ቀን 2016 ዓ ም አራት ሚሊዮን ብር በተለያዩ ሶስት ሰዎች አካውንት ክፍያ ፈጽምናል ብሏል። ገንዘብ ተቀበሉን፣ ለቀቋቸው። ከለቀቁ በኋላ እንደገና በዛምን የሚባል ቦታ ላይ አምስት ኪሎ ሜትር ላይ ዋናው አስፋልት ሲቀሩ እንደገና ደግሞ ሌላ ሀይል ደግሞ መልሶ ደግሞ ልጆችን ደግሞ በቃ ይመስቀል ሌላ ፖለቲካ የውሸት የውሸት ፖለቲካ ማለት ነው። የኢትዮጵያ ህዝብ ይህምን ሁለት እንደ የሁለት አምላክ ይፈረድልኝ። አቶ ሙሉጌታ ምን ያህል ገንዘብ ከፈሉ? አራት ሚሊዮን ብር በምን መንገድ ነው ከፈሉት? ሰነድ አለወት? ሰነድ ያው በሰው ስም ነው ያስገባን በሶስት ሰው ስም ነው በዚህ ያስገባ ተባልኩ። ተለቀቁ ተተለቀቁ በኋላ እንደገና መልሶ ሌላ ቡድን ያዛቸውና ለእያንዳንዱ መኪና አሁን ማለት ነው አንድ ሚሊዮን አምስት መቶ አንድ ሚሊዮን አምስት መቶ ሺ ተጠየቀ። እንደገና ልጆቹም ደግሞ ለቀይ መስቀል ነው አሳልፈን የምንሰጣሉ ይሁን እየጠበቅን ነው ዋል በመጋቢት አንድ ተለቀው ከነበረ ከእንደገና ያን ቀን ተይዞ ከሆነ ባለፈ ንና እርሱ አርብ ቀን ስንነጋገር ዛሬ የነገሩን ገንዘብ መክፈሎትን ተለቀው እንደገና መያዛቸውን ያልነገሩት ለምን ነበር አንደኛ የነበርኩ በተዙ አካባቢ ነው ለራሴ ደህንነት በጣም አስቸጋሪ ነው የነበርኩ እውነት፣ ልጆችን ለማስለቀቅ በጣም ትልቅ ጥረት እያረኩ ነበር ልጆች እንዲለቀቁ ነበር እያረኩ ስለነበረ ከዛ ነፈኞ ደግሞ ባለፈው ዓርብ ዕለት ከሁለት ቀን በኋላ መረጃ እነግርሃለሁ ያልኩ ከዚህ የተነሳ ነው። የቀን ሰራተኞቹ ከእገታ ነጻ ወጥተው ጉዞአቸውን ቀጥለው እንደነበር የገለጹት አቶ ሙሉጌታ ሆኖም በዛው በምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማ አካባቢም በሌላ የቡድኑ ክንፍ በድጋሚ መያዛቸውና ሲጓዙበት የነበረው አራት ተሽከርካሪዎች ቁልፎችን በታጣቂዎች መወሰዳቸውንም አመልክቷል። ስድስት ሚሊዮን ብር የማስለቀቂያ ገንዘብ እንድንከፍል በቡድኑ እየተጠየቅን ነው ያሉት አቶ ሙሉጌታ የቀን ሰራተኞቹ አሁንም እንደታገቱ መሆናቸውን ትላንት ለአሜሪካ ድምፅ አረጋግጧል። በጉዳዩ ላይ ምላሽ እንዲሰጡን የጠየቅናቸው የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ፀሐይ በበኩላቸው ምንም አይነት የገንዘብ ጥያቄ አለማቅረባቸውና የተቀበሉት ክፍያም አለመኖሩን ገልጸው ቀጣሪው ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የስም ማጥፋት ወንጀል እየፈጸመ ነው ብሏል። ይሄ ኒኮቲካ የሚባለው ኮንስትራክሽን በመጀመሪያ የፋኖን ስም በዓላማ እያጠፋ ያለ ተቋም ነው። አንደኛ ምርኮኞቹ የተያዙት በአራተኛ ክፍለ ጦር በሚያስተዳድረው ቀጠና ነው። ክፍለ ጦራችን አማኑኤል ወይም ማቻከል ወረዳ ጎዛመን፣ እስከ ደብረ ማርቆስ እና ልጆቹ አሁን እስካሉበት በረሃማ ቦታ ድረስ ያጠቃልላል። ስለዚህ በዚያ ቀጠና ውስጥ እስካሉ ድረስ የዚያ ቀጠና ምርኮኞች ናቸው። አለስ ሲልም የአማራ ፋኖ ነው፣ በጎጃም ምርኮኞች ናቸው። ጉዳያቸውን የምንከታተለው እኛ ከፍተኛ አመራሮች ነው። ሌላው ነገር ገንዘብ የጠየቀ አካል የለም። የአውቶቢሶቹ ባለቤቶች ተጭኖባቸው ከአዲስ አበባ ወደ ጎጃም የመጡት አራት አውቶቢሶች አሉ። የእነሱ ባለቤቶች አውቶቢሶ አውቶቡሶቻችንን ስጡን ሲሉ አንሰጥን የሚል ጥያቄ መልስ ሲሰጣቸው፣ ገንዘብ እንስጥና ለፋኖ ድጋፍ እናድርግና አውቶቡሶቻችን ይመለሱ አሉ። እኛ የገንዘብ ችግር የለብንም፣ የገንዘብ ጥያቄ አንጠይቅም። አውቶቡሶቻችሁ ግን ቀይ መስቀል መቶ ልጆችን ሲረከብ ተመልሰው ተጭነው የሚሄዱባቸው ናቸው ብለን አቆይተናቸዋል። ከዚያ ውጪ ከነበሩበት ቦታ አልተንቀሳቀሱም፣ ሊረከብም አልመጣም። ኒኮቲካ ሚባለው ድርጅት ሲቀጥር ደግሞ በአላማ ስማችን እያጠፋ ያለ ተቋም ነው የኮንስትራክሽን እውነቱ ይሄ ነው። በአሁኑ ሰዓት በፋኖ የተያዙት የቀን ሰራተኞች ብዛትም በቀጣሪ ኩባንያው እንደተጠቀሰው 272 ሳይሆኑም 240 ብቻ ናቸው ብሏል። በአሁኑ ወቅትም ጉዳዩ ከቀጣሪው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አቅም በላይ እንደሆነም የኩባንያው የፕሮጀክት ስራ አስኪያጅ አቶ ሙልጌት አመልክቷል። ከጋርዱላና ከአሌ ዞኖች የቀጠሯቸው 272 ሰዎች እንጀራ ፈላጊ እንጂ ምንም አይነት ፖለቲካዊ ተሳትፎ እንደሌላቸው በመጥቀስ ከእገታ እንዲለቀቁ ለሚመለከተው አካል ማሳወቃቸውና አፋጣኝ ምላሽ የተጠባበቁ እንደሆኑ አቶ ሙልጌታ አክለው ተናግሯል። ለሚመለከተው አካል እንግዲህ ታላቁ ህዳሴ ግድብ የሚመራ እኛ ተቋም የሚያሰራን ተቋም የኢትዮጵያ መብራት ኃይል ነው። ለኢትዮጵያ መብራት ኃይል በጽሁፍ ማሳት አታውቀናል። ምንም ነገር ማስ የለም። በቃ በሁለቱም በኩል ማለት ነው። የዚህ ልጅ ነው እየተሰቃየ ያለ የአማራ ህዝብ እውነቱን አይቶ ይዳኘን ነው የአማራ ህዝብ። እውነት እነዚህ ወንድም ህዝቦች ናቸው የመጡ ለስራ ነው። ከታገቱት የቀን ሰራተኞች መካከል ታላቅ ወንድማቸው እንደሚገኝበት ለአሜሪካ ድምፅ የተናገሩት አቶ ወሰን ኩናሎ በበኩላቸው ከእገታው ይለቀቃሉ መባሉን መስማታቸውን ገልጿል። ወደ ቤት ትሄዳላችሁ ተብለ ልክ ልንወጣ ስንል ደግሞ መለሱን በሚክንያት ደግሞ እንደመለሱንም አናያቅም አሉ። ሁለተኛ ደግሞ እኛንም በነበርንበት ቦታ ወስደውን ወደ ትንሽ የሆነ ገደላ ገደል ቦታ እየወስዱንና እዛን በእኛ ላይ ይህን ማስፈራሪያ ዛቻ ቃላትን መናገር ጀመሩና ከዚህ በኋላ እንደው እናንተንም ቦታችሁን ዋስትና እንደሌላችሁ ራሳችሁንም ይወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሀብ በቃ በልተን ራሳችንን ሕይወት የምናቆይበት እንኳ ብዙም ያገኘን አይደለም እና በጣም እየተሰቃየን ነው ብሎ ስቲል የንግር አዘር ደውሎ ያወራ ነበር። እና ብቻ የትላንትና ቀና የዛሬውን ቀን መረጃ ደውለው አልነገሩም። ምናልባት ሚለ እንደዋሉ አይታወቅም። የአስራ ስምንት ዓመት ታናሽ ወንድማቸው ከታገቱት የቀን ሰራተኞች ውስጥ እንደሚገኝበት የተናገሩት አቶ አስታረቀኛ ማሬ ደግሞ እስካሁን አለመለቀቃቸውና ይልቁንም ለከፋ ጉዳት ተዳርገዋል ሲል አመልክቷል። ያለንበት ሁኔታ ከባድ ነውና መፈታት ሲገባን እስከዛሬ የሚጠይቀን ሰውም የለም። ደግሞ መንግስት የት አለ? እናንተ ወደዛ መሄዳችሁን መንግስት መጥቶ በቂ መረጃ የእናንተ አካባቢ የመንግስት አጋር መጥቶ እና ለእኛ ያስረዳን፣ ካላስረዳልን በቀር አንፈታችሁም አለቃችሁም የተባለ ነው። እንዴት ነው? ወደ እኛ አካባቢ የመንግስት አካላቶች ምን ይላሉ ብሎ ደግሞ እኛን ይጠይቃሉ ልጆቹ ከዛ ማለት ደውሎ። አቶ አስታረቀኝ አያይዞም የቀን ሰራተኞችን ምልመላና ቅጥር የፈቀደው የደቡብ ኢትዮጵያ ክልል መንግስትም ሆነም የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ዛሬ ከ24 ቀናት በኋላ እንኳን ደህንነታቸውን ለማረጋገጥ ያደረገው ጥረት የለም ሲሉ ወቅሰዋል። ስቪል የቀን ሰራተኞችን እገታ ጉዳይ ነው ያለ አንድም ተቋም አለመኖሩ ግርምት ፈጥሮብኛል ያሉት አቶ አስታረቀኝ በክልሉም ሆነም በዞኑ አመራሮች ስለ ደህንነታቸው መረጃ እየተጠየቁ ያሉት የቤተሰቦቻቸው አባላት እንደኖም ጠቁሟል። አቶ ወሰንም ታጋቾቹ ለጥምና ረሃብ ችግር መጋለጣቸውን ተናግሯል። በዚህም የተነሳ ከመካከላቸው የታመመ እንደነበርና ሕክምና ባለማግኘቱ ይሞት አሊያም ይኑር አናውቅም ብሏል። ምንም ልብስም የለንም። እንደው በቃ ከዚህ በኋላ የኛ እንደዚህ ደውሎ እናንተን ጠይቆ የእናንተን ድምፅ መስማር ራሱ ለእኛ አስጊ ነው፣ እንጨርሳችኋለን ብለው ጫካ ይወስዱናል። ከዛም በኋላ ራርተውልን ይተውና ይተዋሉ። ነገር ግን የምንበላውን ነገር ለኛ እየሰጡን ስላልሆነ በጣም ከሰውነት ተወተናል። ስለዚህ ምናልባት እነሱ ራሱ በጥይት ባይጨርሱም ራሀቱ ራሱ ይጨርሰናል የሚል ሀሳብ ነበረ። ያስቀምጡ የነበሩት ከዛ በኋላ ማንም አልደወለም። የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሽ ፀሐይም ታጣቂ ኃይላቸው የቀን ሰራተኞችን ከሰባ ሁለት እስከ አንድ መቶ ሰዓት ውስጥ ለኢትዮጵያ ቀይ መስቀል ማህበር እንደሚያስተላልፍ ባለፈው ሳምንት አርብ ለአሜሪካ ድምፅ የተናገሩትን አስታውሰን ስለ ታጋጆቹ ደህንነትና የማስረከፍ ሂደት ጠይቀናቸዋል። ፋኖ የያዛቸውን የቀን ሰራተኞች ለኢትዮጵያ ቀይ መስቀል ለማስተላለፍ መዘጋጀቱን በድጋሚ ያረጋገጡት ማሪ እሸት እስካሁን ድረስ ግን ከቀይ መስቀል ለመረከብ የመጣ አካል አለመኖሩን ገልጿል። እኛ ከኢትዮጵያ ቀይ መስቀል ማህበር ጋር ነው የተነጋገርነው። ቀይ መስቀልን የምናውቀው ገለልተኛ ዓለም አቀፍ የሰብአዊ እርዳታ የሚያደርግ ተቋም እንደሆነ ነው። እነዚህ ልጆችም ታጋች ሳይሆኑ ምርኮኞች ናቸው። ስለዚህ ምርኮኞቹን ለቀይ መስቀል የምናስተላለፍበት ዋነኛ ምክንያት አንደኛ እኛ ተንቀሳቃሽ ሀይሎች ስለሆንን፣ ሁለተኛ ነገር ለእነሱ የምንመግበውን ምግብ ለእነሱ የምናዋጣውን የሎጂስቲክስ ጆታ ለወታደራችን መዋል ስላለብን፣ ሶስተኛ ነገር ደግሞ ዓለም አቀፍ የጦር ግዝ ጠብቀን የምንዋጋ ሀይሎች የነጻነት ተዋጊዎች መሆናችንን ለማረጋገጥ ስንል ነው። እነዚህን ሁለት መቶ አርባ ስድስት የሚሆኑ ምርኮኞች ለቀይ መስቀል ለመስጠት የፈለግ ነው እና የወሰን ነው። ነገር ግን ቀይ መስቀሎች እስካሁን ድረስ አልመጡም በአካል አልተገኙም እና ልናስረክባቸው አልቻልንም። ከመጡ እናስረክባለን ዛሬ ቢሆን። በኢትዮጵያ ቀይ መስቀል ማህበር የኢትዮጵያ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ አቶ መስፈን ደረጀ ደግሞ ማህበሩ የቀን ሰራተኞችን ለመረከብ እየሰራ እንደሚገኝ አስታውሰው ተጨማሪ ማብራሪያ ለመስጠት ግን እንደማይሹ ተናግሯል። ይህንን ጉዳይ እናውቃለን። በዚህ ጉዳይ ላይ በጀኔቫ ኮንቬንሽን መሰረት ከዓለም አቀፉ ቀይ መስቀል ጋር ሆነን እየሰራን እንገኛለን። ጉዳዩን በማወቅ ደረጃ እናውቃለን፣ እየሰራንበት ነው የሚገኘው። ከዚህ በላይ ግን ማለት አንችልም። ለጊዜው ለታጋቾቹ ደህንነትም ሲባል ከዚህ በላይ ምንም አይነት አስተያየት መስጠት አንችልም፣ ግን ጉዳዩን እናቃለን፣ እየሰራንበት። በሌላ በኩል የኢትዮጵያ ቀይ መስቀል ማህበር በአማራ ክልል ሰብአዊ ድጋፎችን እንዲያደርግ በተደጋጋሚ መጠየቃቸውን ለአሜሪካ ድምፅ ያወሱት የፋኖ ቃል አቀባይ ማርሸት ተፈጻሚ ባለመሆኑ ግን በማህበሩ ገለልተኝነት ላይ ጥርጣሬ አድሮብናል ስሉም ከሰዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዚደንት ጋራ ከዚህ በፊት በተከታታይ ወራትን የስልክ ንግግር አድርጌ መድኃኒት እንዲገባ የህክምና ቁሳቁስ እንዲገባ ክልሉ ላይ ተከታታይ የሚባላ ጥያቄ አቅርቤ መልስ አላገኝም። በአሁኑ ሰዓት በርካታ ህጻናት በርካታ ወላድ እናቶች መተሰጡር እናቶች በርካታ አቅመ ደካሞች የህክምና ቶክ እየገጠማቸው ነው ክልላችን ላይ የኢትዮጵያ ቀይ መስቀል ማህበር በሌሎች አካባቢዎች ጦርነት በተደረገ ጊዜ ያደረገውን እርዳታ አማራ ክልል ማድረግ አልቻለም። እኛ እንደውም ገለልተኝነቱ ሁሉ ጥያቄ ምልክቶ ስገብብናል። የኢትዮጵያ ቀይ መስቀል ማህበር በአማራ ክልል ድጋፍ ለማድረግ ቸለተኝነት አሳይቷል ለሚለው የፋኖ ክስ ምላሽ የሰጡት የማህበሩ ሰብአዊና ብሎማስና የኮሚኒኬሽን አገልግሎት ኃላፊ አቶ መስፍን ተቋሙ በተደጋጋሚ ድጋፍ ለማድረግ ሲጥር ቆይቷል ብሏል። በአንጻሩ በክልሉ የማህበሩ ተሽከርካሪዎች ባልታወቁ አካላት መዘረፋቸውን የገለጹት ኃላፊው በግጭት ውስጥ ያሉ አካላት ከእንደዚህ አይነት ድርግት እንዲታርሙ ጥሪ አቅርበዋል። ብዙ ማሳያዎች አሉን። እርዳታ ለሚያስፈልጋቸው ዜጎች መድኃኒት የመሳሰሉት ምግብ ነክ ወደ ሰቆጣ አካባቢ በቅርብ ጊዜ ወደዛ ልከን ነበር። አንድ ተሽከርካሪ አንድ ቦታ ለማድረግ ወር በላይ የፈጀበት አጋጣሚ ነው ያለው ያሰምንበት ቦታም ማድረስ አልቻለን መንገዶች ዝግ ናቸው በዚህ ምክንያት ችግር ውስጥ ነው ተደጋጋሚ መግለጫ ሰጠንበታል ተሽከርካሪዎቻችን በማናቃቸው ማንነታቸውን በማናቃቸው ሀይሎች ተሽከርካሪዎች ተወስዶብናል ይህንን በገጻችንም ላይ ህብረተሰቡም እንዲያወቅስ የትኛውም አካል ከዚህ ድርጊቱ እንዲቆጠብ ቀይ መስቀል ዜጎችን ህይወት የማዳን ስራ ስለሚሰራል ገለልተኛው ነው የሚንቀሳቀስ ተቋም ከመሆኑ አንጻር የትኛውም አካል የቀይ መስቀልን አርማ ጥላ ከለላ አድርጎ የሚንቀሳቀሱ የእርዳታ ሰራተኞች፣ አምቡላንሶች የትኛውም ዒላማ መሆን የለባቸውም። ይህንን አሁንም ጥሪ ለምናደርገው ሰብአዊ ድጋፍ የትኛውም የታጠቀ ሀይል ቀይ መስቀል ገለልተኛ መሆኑ በነጻነት የሚንቀሳቀስ መሆኑን ደግመን ደጋግመን ማስገንዘብ እንፈልጋለን። በዚህ ምክንያት መንቀሳቀስ ባለመቻላችን የብዙ ሰዎች ሕይወት አደጋ ላይ እንደወደቀ ይገባናል። መድረስ አልቻሉም። ሰራተኞቻችን በየቦታው ጥቃት እየተፈጸመባቸው ይገኛል። ስለዚህ እኛ ለሁሉም ታጣቂ ኃይል አሁንም ደግመን ደጋግመን ጥሪ ማድረግ እንፈልጋለን። በዚህ አጋጣሚ የዓለም አቀፍ ቀይ መስቀል ማህበር ሕግ አንቀጽ ሀምሳ አምስት በውጊያ ላይ የሚገኙ ማናቸውም አካላት ለስብሎች ያላቋረጠ ሰብአዊ ድጋፍ ለመስጠት የሚቻልበትን ሁኔታ ማመቻቸት እንዳለባቸው ይደነግጋል። በታላቁ የኢትዮጵያ ህዳሴ ግድብ አካባቢ ለሚከናወን የደን ምንጣሮም በመጓዝ ላይ ሳሉ የታገቱት ወጣቶች በተመለከተ የፋኖ ቃል አቀባዮች መጀመሪያ አባላት ስለመሆኑ እንዳገቷቸው ገልጸው የነበረ ሲሆን በመቀጠል ደግሞ ለስልጠና ወደ ብር ሸለቆ ሲያመሩ የነበሩ ናቸው ማለታቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዮስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል አብይር ዘገባውን ነበር የተከታተላችሁት። የትንታኔ መጽሔቱ ይቀጥላል። ካለፉት ሳምንታት አንስቶ በምዕራብ ጉጂ ዞን ገላና ወረዳ በርካታ አካባቢዎች በኦሮሞ ነጻነት መታገታቸውንና እስካሁን ድረስ ያሉበት እንደማይታወቅ ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምጽ ያነጋገራቸው አምስት የአካባቢው ነዋሪዎች ባለፈው የካቲት 28 2016 ዓ ም ወሰን ተሻግረው ወደ ወረዳዋ ሶስት ቀበሌዎች ገቡ ያሏቸው ታጣቂዎች ነዋሪዎቹን አግተው እንደወሰዷቸው ተናግረዋል። በዕለቱ በነበረው የተኩስ ልውውጥም ሕይወት ማለፉንም አስተያየት ሰጪዎቹ አመልክተዋል። የዞኑ አስተዳዳሪ ጽንፈኛ ሲሉ የጠሯቸው የፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች የሚንቀሳቀሱባቸው ቀበሌዎች እንደሆኑ ገልጸው የእገታ ድርጊቱን ፈጻሚዎች ማንነት ለመለየት ከህብረተሰቡ ጋር እንሰራለን ብለዋል። ከፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ተጨማሪ አለው። ኦሮሚያ ክልል ሰሜን ሸዋ ዞን የሚገኘው ደራ ወረዳ ከአማራ ክልል ምስራቅ ጎጃም ዞን ጋር የሚዋሰን ሲሆን ቪኦኤ ያነጋገራቸው በወረዳው የተለያዩ ቀበሌዎች የሚኖሩ ነዋሪዎች የካቲት ስምንት ቀን ሁለት ሺ ወሰን አልፎ የመጡ የፋኖ ታጣቂዎች ጥቃት እንደከፈቱባቸው ተናግረዋል። በዕለቱም የጦር መሳሪያ ነበራቸው በተባሉ አርሶ አደሮችና በታጣቂዎቹ መካከል የተኩስ ልውውጥ መካሄዱንም ነዋሪዎቹ ገልጸዋል። በተኩስ ልውውጡ የሰዎች ህይወት ማለፉን የተናገሩት ነዋሪዎቹ ታጣቂዎቹን በንብረት ማውደምም ወንጅለዋቸዋል። ጥቃቱ ከተፈጸመም በኋላ ሰዎች ታግቶ መወሰዳቸውንም ገልጸዋል። አቶ አንቶ አብዬ እንደሚባሉ የገለጹልን የወረዳዋ ነዋሪ የሰባ ዓመት አዛውንት አባታቸው በዕለቱ ታገቱ ካሏቸው ነዋሪዎች መካከል አንዱ መሆናቸውን ገልጸዋል። አባቴ አብዬ አባቡ ይባላል። እስካሁን ያለበት አናቅም። እንዲለቀቅልን በሽማግሌ ላይ የሞከርን ስለሆነ እስካሁን ወደ መንግሥት አልሄድንም፣ ሲሉ ይናገራሉ። ሌላዋ በግጭት ምክንያት ከድራ ወረዳ መፈናቀላቸውንና በመምህርነት ሙያ ምክንያት በወረዳው የቆዩት ባለቤታቸው መታፈናቸውን የገለጹልን ወይዘሮ ባንቻለም አያኑ ናቸው ፍረታ ያ ይላሉ። ወይዘሮ ባንቻለም፣ ባለቤቴ እንዴት እንደተወሰደ አላቅም። እሱ መምህር ነው፣ ከምንም ውስጥ የለበትም። አሁን ስለምገኝበት ሁኔታ ምንም አላቅም። በገንዘብ ብለቁልኝ ብዬ ለምኛ ነበር፣ ምንም ማግኘት አልቻልኩም። እኔ ራሴ ምንም የለኝም። ልጅ ያለግስብኛል ዘመድ ጋር ተጠግቼ ነው እየኖርኩ ያለውት ይላሉ። ሌላው አቶ እንዳሻው ግርማ የተባሉ የወረዳው ተወላጅ መሆናቸውን የገለጹልን ግለሰብ በዕለቱ ጥቃቱ ተፈጽመዋል ባሉት ወረዳዎች ደርሰዋል ያሉትን ጥቃት ያስረዳሉ። ገንደ ወሬ ገብሮ ገንዳ በወሬ ገብሮ መንቃታዋሪው እና ጅሩ ዳዳ ቀበሌዎች ከባድ ጉዳት ደርሰዋል። በተለይ በጅሩ ዳዳ ከ90 በመቶ በላይ ንብረት ወድመዋል። ከጅሩ ዳዳ ቀበሌ 47 ሰዎች ከወሬ ገብሬ ደግሞ 30 ሰዎች በአጠቃላይ ከ77 ሰዎች በላይ ታግተው ተወስደዋል ብለዋል። የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ማሪሸት ጸሐዩ ስለ ጉዳዩ ከአሜሪካ ድምፅ ተጠይቀው በዚህ አካባቢ መሰል አይነት እንቅስቃሴ ላይ አለመሳተፋቸውን ገልጸዋል። ከሰሜን ሸዋ ደራ ወረዳ ያገትነው ማንም ንጹህ የለም። ያሰነውም የገደልነውም ነውም ንጹሀንም ነዋሪም ታጣቂም የለም። እዚህ አካባቢ ላይ የእኛ እንቅስቃሴ የለም፣ ግጭት የሚባል የለም። ደራ ወረዳ ላይ ከጉንዶ መስቀል ወደ ሰሜን ሸዋ እና ደቡብ ወሎ አካባቢዎች እስከ ጃማ ጀጎሎ ተብሎ የሚጠራው የደቡብ ወሎ እና የሰሜን ሸዋ አጎራባች አካባቢ ድረስ የፋኖ እንቅስቃሴ አለ። አሁን እና አብይ አህመድ በንጹሀን ገበሬዎች ላይ ጥቃት ፈጽመው እገታ ፈጽመው ፋኖ ጥቃትና እገታ ፈጸመ ብለው የአማራና የኦሮሞን ህዝብ ለማጣላት ሴራ በሰሩበት አካባቢ ግን እኛ ምንም አይነት እንቅስቃሴ ያርገን አናውቅም፣ ዛሬም አላደረግንም። የአማራና የኦሮሞን ህዝብ አንድነት አጥብቀን ስለምንፈልገውና ስለምንጠነቀቅ እንኳንስ እንደዚህ አይነት ስነ ስርዓት የጎደለው ጥቃት ልንፈጽምና እርምጃ ልንወስድ ይቅርና አንድም የኦሮሞ ተሽከርካሪ እንዳይያዝ፣ አንድም የኦሮሞ ልጅ አማራ ክልል ላይ እንዳይሞት ነው። ይሄን ሁሉ ዋጋ እየከፈልን የኦሮሞ ልጆችን ከመከላከያ ሳይቀር እያስገዳን ወደ ቤተሰቦቻቸው በሰላም የሚሸኘው እና ይሄ የተቀነባበረ የፕሮፓጋንዳ ሴራ ነው። በሌላ በኩል ለደህንነታቸው በመዝጋት ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ በእለቱ ተከሰተ ያሉትን ያስረዳሉ። ገና ማርከን በጠዋት ነበር የተኩሱ ድምፅ የሰማ ነው። ጠላት መጣ ሲባል መሳሪያ በነበራቸው ገበሬዎችና በታጣቂዎች መካከል ተኩሱ ተጀመረ። ይህኔ እኛ የምንችል ንብረታችንን ይዘን ወደ ዱር ሸሸን ብለዋል ነዋሪዎቹ። በዚህ የተኩሱ ልውውጥ የሰውየት ማለፉን ቁጥር ጠቅሰው ይናገራሉ። ተፈጸመ ከተባለው ጥቃት የሸሹ ነዋሪዎችም ችግር ላይ መሆናቸውንም ይገልጻሉ። የኦሮሚያ ክልል ሰሜን ሸዋ ዞን አስተዳዳሪ አቶ ከፍ ያለው አድሬ በአካባቢው ሁለት የተለያዩ ታጣቂ ቡድኖች እንደሚንቀሳቀሱ ተናግረዋል። እንዲህ ይላሉ አቶ ከፍ ያለው፣ ከዞናችን ደራና ነቧቦቴ ወረዳዎች የጸጥታ ችግር ያለባቸው ወረዳዎች ናቸው። ጽንፈኞች የሆኑ ፋኖና ሸኔ ይንቀሳቀሱባቸዋል። በዚህ በተጠቀሰው ቀን የካቲት 28 ማለት ነው፣ በደራ ወረዳ የአርሶ አደሮች ቤት አቃጥለዋል። ሕይወቱ ያለፈ ሰው እንዲሁም የተወሰዱም አሉ። ከታገቱት አንዳንዶቹ እየተለቀቁ ያሉም አሉ። የተከሰተው ይሄ ነው ሲሉ ያስረዳሉ። ጥቃቱን ያደረሰው ማን እንደሆነ የተጠየቁት ኃላፊው ቃመ ከም ሳተው ቃመ ከም ወር ቀዌ ደያደን ውመተ በከም ቡአን ያደረሰው ማንም አካሊውን ማን ጥቃቱን ያደረሱት ህዝቡን አይወክሉም። ማን ነው ለሚለው የጸጥታ መዋቅራችን በቦታው አለ። ከነዋሪው ጋር ሆነን ይህን ችግር እናስተካክላለን ማን ነው ያደረሰው የሚለውን ከህብረተሰቡ ጋር ሆነን የምናየው ይሆናል። አሁን የተለየ ነገር የለም ሲሉ ምላሽ ሰጥተዋል። አሁንም በአካባቢው የጸጥታ ችግር በመኖሩ የመንግስት የጸጥታ ኃይሎች ወደ አካባቢው መላካቸውን አክሎ ገልጸዋል። ለተጎጂዎች እርዳታ እየተሰጠና የደረሰውን ጉዳት መጠን በማጣራት ላይ መሆናቸውንም ተናግረዋል። ነዋሪዎቹ ችግሩ ሲከሰት ከመንግስት የጸጥታ ኃይሎች ምላሽ እንዳልተገኘ ያሰሙት ቅሬታን በተመለከተ ኃላፊው፣ ነዋሪውም ከመንግስት እኩል ኃላፊነት መወጣት አለበት የሚል ምላሽ ሰጥተዋል። በድርጊቱ ውስጥ እጃቸው አለበት የተባሉት በሙሉም ይለያሉ ሲሉም አቶ ከፍ ያለው ተናግረዋል። ለአሜሪካ ድምፅ ግልሞ ዳዊት ከአዳማ። ሰላም ደግሞ በመግቢያችን ላይ አስተዋውቀ ነው ወደ ነበረው ዘገባ ነው የምንመለሰው። በአማራ ክልል ሁሉም አካባቢዎች የነዳጅ እጥረት ማጋጠሙን የገለጹ አሽከርካሪዎች ስራ ማቆማቸውን ሲናገሩ፣ ነዳጅ በመጠቀም በመስኖ የሚያለሙ አርሶ አደሮችም ሰብላቸው መድረቁን አመልክተዋል። ችግሩ መፈጠሩን ያመነው የአማራ ክልል ንግድ ቢሮ በበኩሉ መፍትሄ ለመስጠት አዲስ አሰራር እየተከተለ መሆኑን ገልጿል። አስቴር ምስጋናው ዝርዝር አላት። የአሜሪካ ድምጽ ያነጋገራቸው በአማራ ክልል የተለያዩ ከተሞች የሚገኙ ነዋሪዎች በነዳጅ እጥረት ምክንያት መደበኛ ስራቸውን ማከናወን እንዳልቻሉ ገለጹ። በባህር ዳር ከተማ በታክሲ ማሽከርከር ስራ ላይ እንደተሰማሩ የገለጹልን ጌታቸው እውነቱ ሰሞኑን በከተማው ከፍተኛ የነዳጅ እጥረት በማጋጠሙ ስራ ለማቆም መገደዳቸውን ዛሬ ሐሙስ፣ ለአሜሪካ ድምጽ ተናግረዋል። እኛ እጥረት የነበረ ከዚህ በፊት እንዲያውም ቤንዚን የነበረ የቤንዚን ተሽከርካሪዎች ነ ተሰልፈው ተሰልፎ ሁለት ቀን ሶስት ቀን አድረው የሚያገኙ የነበር አሁን ግን ይባስ ብሎ የናፍጣ ችግር ተከሰተ። የናፍጣ ደግሞ እንደምታየው ታክሲ የተለያዩ ሀገር አቋራጭ መኪኖች መውረቷ ማለት አይተሽ እስከም አዘል ሶስት ቀን ያድራል፣ ሁለት ቀን ይታደራልኝ። እንደዛም ሆኖ ደግሞ አንድ ዜ ቀርተሽ ምንም ያህል አያሰራሽ። ሰልፍ አቋርጦ ሄዶ በቃ ሰልችቶ በቤት መኪና የሚያቆማለ ግን በቃ መኪና ያቆመ ነው አብዛኛው እና ከራሴ ትጀምርልሽ እንደነገሩሽ ቁብ አለ ቤተሰብ አስተዳዳሪ ነኝ። መኪና ቁም ይከዋልኩኝ እኮ እንዴት ይጣላል? ቤተሰብ ሚጠብቅ ኢኮኖሚ በጣም ነው እንጂ የሚያዛ ታክሲ የሚጠብቀው ሰው ከምልሽ በላይ ነው። ከምልሽ ለምን አቁሞ ኋላ ታክሲዎች አብዛኛው ሚኒባስ በተባለ የሕዝብ የትራንስፖርት ከጎንደር ከተማ ወደ መተማ በመመላለስ አገልግሎት እንደሚሰጡ የነገሩን ሰለሞን ዳምጤ የተባሉ አሽከርካሪ በአካባቢው ነዳጅ ማግኘት ፈተና እንደሆነባቸው ያስረዳሉ። ያው ጥረት ሁሉም ቦታ ላይ ያለው ጎንደር ሰልፍ ቢሆንም ሮ በዋ ነው በኖርማል ታሪፍ ነው ምጥቀች በነዳጅ እጥረት የተቸገሩ አሽከርካሪዎች ብቻ ሳይሆኑ የውሃ መሳቢያ ሞተሮችን ለበጋ መስኖ የሚጠቀሙ አርሶ አደሮችም ጭምር ናቸው። በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ የሚኖሩ አርሶ አደር የሱፍ መሐመድ በአካባቢው ከሚገኘው ጌሽ ወንዝ በሞተር ፓምፕ ውሃ እየሳቡ በስድስት ሄክታር ማሳ ላይ ሽንኩርትንና ሌሎችንም አትክልቶችን በመስኖ እንደሚያለሙ ይናገራሉ። ከበጋ መስኖ ልማቱ ጠቀም ያለ ገቢ እንደሚያገኙ የገለጹት አርሶ አደሩ ከቅርብ ጊዜ ወዲህ ግን ባጋጠ መው ከፍተኛ የነዳጅ እጥረት ማሳቸውን በሞተር ፓምፕ ማጠጣት ባለመቻላቸው የእርሳቸው እና የመንደራቸው አርሶ አደሮች አትክልቶች በመድረቅ ላይ እንደሆኑ አመልክተዋል። በተጨማሪም በአካባቢው የተሽከርካሪ እንቅስቃሴ ለቀናት መቆሙን አክለው ገልጸዋል። መስኖ የናፍጣ ጥረት ምክንያት የጀመረውም ሰው ተስፋ ቆርጦ መግዛት ብቻም ሳይሆን ማገኘት ጭምር የቸገረበት ሁኔታ ላይ ነው ያለው። አንድ ሌትር ዋጋ ከመቶ ሰላሳ እስከ መቶ ሀምሳ ነው የሚባለው ለዛውም የሚገኝ አይደለም። ይኸውም ጭምር መስኖ ስራ የተሰማራው ሰው በተስፋ አስቆራጭነት ሁኔታ ላይ የቆመ ያለበት ሁኔታ አለ። የተዘሩትም ጭምር ወደ መድረቅ እየደረሱ ያለበት አጋጣሚ አለ። ውድነቱም ብቻም ሳይሆን መገኘቱም ጭምር አደጋ ሆኗል። ብቻም ሳይሆን አሁን ጫዊ አካባቢ የትራንስፖርት መኪኖች ጭራሽ ከቆሙ ዛሬ ሶስተኛ ቀናቸው ነው። ማደያ የሚባለውን ነገር ረስተነዋል። ዞሮ ዞሮ ማደያ ላይ ያለ ነዳጅ የለም። ያው ከየኮንቴነሮቹ ከየሱቆች በሀይላንድ እና በጀርካ ነበር የምናገኘው እሱም በመቆሙ ምክንያት ነው ችግሩ የተባባሰ። በደቡብ ሜጫ ዞን ኩንዳ በምትባል ጎጥ ውስጥ ነዋሪ መሆናቸውን የነገሩን አርሶ አደር አለባቸው ተሰማም የቆቃ ግድብን ተጠቅመው አትክልትና ፍራፍሬ ያመርቱ እንደነበር ገልጸው አሁን በነዳጅ እጥረት ምክንያት ማምረት እንዳቆሙ ተናግረዋል። ድንችን፣ ሽንኩርትን ያው በምንጠቀም ዘ የነዳጅ እጥረት ነው አሁን ሁሉንም ስራ ተቋርጧል። በቃ የለም የአቅርቦት ችግር ስለሆነ በቃ እጃችን ግራችን አጣጥተን ተቀምጠናል። እንኳን ለእኛ ለመኪናዎችም አልተገኝም። ጉዳዩ ለሚመለከተው የአማራ ክልል ንግድና ገበያ ልማት ቢሮ የህዝብ ግንኙነት ኃላፊ አቶ አቢታ ገበያው ችግሩ መኖሩን አምነው መፍትሄ ያመጣሉ ያሏቸውን እርምጃዎች እየወሰዱ እንደሆነ አስታውቀዋል። ዋናው የነዳጅ እጠወታው እንዲከሰት ያደረገው ያለው የክልሉ የጠፋ ችግር ነው። በየክልሉ ባሉ ከተሞች እጥረቱ እየታኘ ነው ያሉ፣ ይህንን ችግር ለማቃለል እንግዲህ በፈቃደኝነት በስራው ገብተው እየሰሩ ያሉትን በጣም ዋ አማካኝነት ችግር የተባለውን ቦታ እንዳሳልፋቸው እየተሰራ አሁን ያለችውን ነዳጅ እየመጣች ያለችበት ሁኔታ ነው ያለ ያነጋገር ናቸው። ሁሉም አሽከርካሪዎችና አርሶ አደሮች ግን በህጋዊ መንገድ ያልተገኘው ነዳጅ ጥቁር ገበያውን ግን እንዴት አጥለቀለቀው የሚል የወል ጥያቄ ያነሳሉ። ይገኛሉ ከተማይቱ ላይ ቤንዝል ጥረት አለ፣ የናፍጣ ችግር አለ ከተባለ፣ ብላክ ለምን ይገኛል? ሱቅ ላይ እኮ እየተሸጠ ነው። ሸቀጥ ጋራ ቤንዝል ብለሽ ጠይቀሽ የምትገዥበት ይህንን መቆጣጠር ማስቆም ቀላል ነው። ግን የቁጥጥርና የእንትን ችግር ስላለ ወደ እሱ ውስጥ መግባት አልፈልግም። የሚያገኙት ማዲያ ላይ ነው፣ የትም አይደለም። ማዲያ ጋር ሂደው ሰዓት አላቸው፣ ፕሮግራም አላቸው። ተቀጣጥረው ሂደው ነው ይቀዱት ያለው በብላክ ይገዛል። ያ ብላክ የት ይገኛል? ሱቅ ላይ። ለሱቆች ማን ይሰጣቸዋል? ባለማደያዎች። ማደያ የሚቀዱ ሰራተኞች እጥረት አይደለም። ይመጣል እኮ ማደያ ናፍታ ይመጣል። ከዛን ለገቢዎች ሁሉ አመለከትነ አመልክተን ይቀዳላቸው ተብሎ አንድ ቀን በስንት መከራ ተለምኖ ተቀዳልን። በመቶ ብር ሂሳብ ማደያ ላይ ማለት ነው። ከዛ ማታውን በበርሚል ስለሚጫን እኛ ማግኘት አንችልም። የሕዝብ ግንኙነት ኃላፊው አቶ አቢታ ገበያው በጥቁር ገበያ ነዳጅ እየቸረቸሩ ያሉ ህገ ወጥ የነዳጅ ማደያ ቤቶች እና አሽከርካሪዎች ስለመኖራቸው በጥናት አረጋግጠናል ይላሉ። ይህንን ለማስቆምና ለመቆጣጠር ቢሮው አዲስ አሰራር ለመተግበር በዝግጅት ላይ እንደሆነ አብራርተዋል። ይህን ችግር ሊቀርብ የሚችል አሰራር አደረጃጀት

በነዳጅ በሚሰራ የውሃ መሳቢያ ሞተር እየታገዙ የበጋ መስኖ ልማት የሚያካሂዱ አርሶ አደሮች በልዩ ሁኔታ በሚስተናገዱበት አግባብ ላይ ከግብርና ቢሮ ጋር እየሰሩ እንደሚገኙ የሕዝብ ግንኙነት አክለው ገልጸዋል። ለአሜሪካ ድምፅ አስቴር ምስጋ ነው። እየደመጣችሁት ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። እንግዲህ የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ አዲስ አበባ ፒያሳ ይወስደናል። በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑን እየተካሄደ ያለው የቤት ፈረሳ እና ፈረሳው እየተከናወነ ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታ ፈጥሯል። የአዲስ አበባ ከተማ አስተዳደር ነዋሪዎቹ እንዲነሱ የወሰነው አካባቢውን ለማልማት እቅድ በመያዙ መሆኑን ቢያስታውቅም ማንነታችንን ተነጥቀናል የሚሉት የአካባቢው ነዋሪዎችና የከተማ ልማት ባለሙያዎች ፒያሳ አሮጌ ሰፈርም ቢሆን የከተማዋን በርካታ ታሪኮች አቅፎ የያዘ በመሆኑ ልማቱ ታሪካዊ ይዘቱን በጠበቀ መልኩ መካሄድ ነበረበት ሲሉ ይከራከራሉ። በዚህ ዙሪያ የፒያሳ ተነሺዎችንና ባለሙያዎችን አነጋግረናል። ቀጥሎ ይቀርባል። ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቮልድ ህንፃ በብሪትሽ ካውንስል ቲሩም ካፌ በመደዳ በተደረደሩ ወርቅ ቤቶች የመኮንን ባቅላባ በዶሮ ማነቂያ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንፃዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል። በጣም በጣም በጣም ነው የሚረብሸው። በጣም ያደግሽበት የተወለድሽበት አካባቢ እንደ ጦር ሜዳ ጦር ሜዳ እንኳን እንደው የምታያቸው አካባቢዎቹ እሱን ቦታዎች ላይ ያለሽ ካምፔር ጋር ቆመሽ ብረታች ብታይ በጣም ነው ልድ የሚያደርገው። በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በጣም በጣም በሚያሳዝን ሁኔታ ማለት ነው። በጣም ነው የሚረብሸው። ለዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኑሮው፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል። ትዝቷ እንዲህ በቃላት ይገለጻል ነች ነው አይገለጽ። ፒያሳ ያው ለእኛ ሁሉ ነገራችን ነች። ሁሉ ነገራችን ችግር ላይ ተንባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ ያሰማሩባት ያው ከመኪና ጥበቃ ጀምሮ እስከ እቃ መሸከም ድረስ ተሸክመ ያደግንባት፣ በኋላ እንተምረንም፣ በስራም ደግሞ ብዙዎቻችን ተለውጠን ነው የራሳችን የሆን የምናስተዳድር ልጆች ሆነን፣ ከዛው ጎን ለጎን ቤተሰብ የመሰረትንባት ነች። ልጆች ወልደን የምናስተምርበት እዚ ጎን የምንሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው። ከብሪትሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ እውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል። እንግዲህ ሊፈርስ መሆኑን የሰማ ነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነው እዚያ አካባቢ ነው። የወረዳ አመራሮች ነከው ፎርማልም ኢንፎርማልም በሆነ መልኩ ነው የሰማ ከዛ እንግዲህ ይህንን ሳምንትና አስራ አምስት ቀን ደግሞ ችግሩ አፍጥቶ መጡ። እንግዲህ አደጋ ደረሰበት ቆስላ የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በዘጠና ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የስራ ኃላፊዎች ጋር ነዋሪዎቹን የካቲት 22 2016 ዓ ም ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሀሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ሕመም እንደዳረጋቸው በሀዘኔታ ይገልጻሉ። እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ጥይቴነሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በህይወት የለ ቢኖር አቶ ማርጋ ምን ይሰማውታል? ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ሕይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ። አደግ አይ ነው አሁን የትውልድ ያደኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረት መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ ባንኑ ድን በግድ ቆጣ ማለት ወረዳ በኬጂ ክርክር በሰነ ፍራት የሚያናገር ይችላል። ለምን ሽን ለመጠየቅ በኬጂ ነገሮችን ሁሉ ከፖለቲካ ጋር እያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው። ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ። ፒያሳ ሁለተኛ ሰፈሩ ያልሆነ ማንም የለ ከጥላሁን ገሰሰ እስከ ሙሉ ቀን መለሰ፣ ከሙሉ ቀን መለሰ እስከ እና አለማየሁ ሸቴ ድምጻቸውን ያሟሹባት ከተማ ናት። እነ ስብሐት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለ ደጃሹ የተቀኙላት ነው። እነ ሎሬት ጸጋዬ ገብረ መድኅን ይኸው መጥተው ሻይ እየጠጡባት ናት፣ እየተራመዱባት ናት። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው። ይሄ ኦልድ ሲቲ ነው ነበር ወደሚል ደረጃ የደረሰ ግን መንግስትንም የበለጠ ያስከብረው መንግስትንም የበለጠ ያስፈቅረው መንግስትንም የበለጠ ቅቡልነቱን ይጨምርለት የነበረው ግን ውይይት ቢኖር የነበረውን ወልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቱ ስሙም ቢያደርገው መልካም። ዶሮ ማነቅ ያለው ያ በጣም ጌጡ መንደር ሊኖር ባይባልም ግን የአድዋ ዜሮ ዜሮን እኮ ውበት የሚገልጸው አጠገቡ ያሉ ወልድ ሲቲዎች ናቸው፣ አለ። ፒያሳን ለማልማት በተያዘው እቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በእሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የእቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ.ም ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያ እና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ። ተብሎ የተነገረው አስር ቀን ምናምን ነገር ይሆኗል። ከተነገረ ምንሽ ይሄ ጉዳይ ከተከሰጠ ከዛ በፊት የቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በሁል ባላስታውስን በቁጥር ይሄ ይሄ ይፈርሳል ተብሎ ተነገረ። እኛ ይሄ የመዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለው። ይህ ግን መፍረስ የለበት የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን። ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ከሪም ያስረዳሉ። ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ፣ ቃመን ለማመንጃ ክፍል እንዲሁም ስፖር እነዚህ የመሳሰሉት ነገሮች ሲፈርሱ እሱ ይቆይ፣ ቆይ ንግግር ላይ ነው ተብሎ ቆየ። ትናንትና አመራሮች መጡ። ድጋሜ ጎበኙ። ታሪኩ በደንብ አስረዳን። አክሰብ ታደረጉና ባለበት ሁኔታ መቆየት ይገባዋል፣ መጥረት የለበትም የሚል ምሳሌ ሰጡንና ወጡ። አሁን በዛ እሱ ሳይነካ ሌሎቹ ፈርሰው ቁጭ ብሎ ነው ያለው። አብዱልከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ። ልማት እንግዲህ የሚጠላ የለም። በየትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም ሀገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ስለ ሀገር ፍጥር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ በደንብ ተነገር ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር እና ቀድሞ ልማት ከሚደረግለት አካል ጋር በቀጥታ ውይይት ማደረግ እና በመተማመን ያስፈልጋል። የአምና እና ይሄም ባለመሆኑን አሁን ብዙ አሁን ፒያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ትዝታዎች ጠፉ ይባላል። ምናምን እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትን ማሳወቅ ቢችል፣ የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሀሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንደ አሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበትም ይከራከራሉ። አድማጮችና ተመልካቾች እነዚህን የባለሙያ አስተያየቶች ያካተተውና በፒያሳ ፈረሳና የነዋሪዎቿ ቅሬታ ዙሪያ የተሰናዳው ሙሉ ዘገባ በሁድ ምሽት መስታወት መሰናዷችን የሚቀርብ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ ደግሞ የዩናይትድ ስቴትስ ውስጥ ከአስር ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን ማግኘት ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትም የሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ ሀብታሙ ስዩም ተከታዩን ዘገባ አዘጋጅቷል። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ሕጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ሕይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና። አስራ ሁለት አስራ ሶስት ሰዓት እንሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀይራል። ስደተኞቹን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል። እኔ አንድ እናውቀው ሰው በዚህ አገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም። ኢንሹራንስ ማግኘት አልቻለም። እናም ያው ህይወቱ አልፏል። ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢ መደበኛ ኗኗር ይመሰረታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው። ተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጠው ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል። የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተና የቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ። ማህበራዊ ጥቅማ ጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ የዚህ ሀገር መንግስት ትምህርትና አስተዳደር አያውቀኝም። ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ፣ አጭርም ሆነ ረዥም ትምህርት ኮሌጅ ትምህርትን፣ የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው። ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ ባለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት፣ በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል። ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸውን ግሪን ካርድ እንደዚህ የሌላቸውን ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ። ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይነት ዶኪመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶኪመንት ሊባሉ ይችላሉ። እኒህ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ሆኖ የተዘጋ እንዳልሆነ አቶ ግርማ ያክላሉ። አሁን አንድ ሰው እዚህ ሀገር ቢቸገር ና፣ ኢንሹራንስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ። ነው የኢንሹራንስ እንደዚህ ዜግነት ና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ኖር ይችላል። ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳ ሚሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች፣ ሴንተሮች አሉ። በእንዳንዴ ነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ። በመግቢያችን ላይ ሀሳቧን ወደ አጋራችን ጽሁን እንመለስ። ጽሁን ከዓመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽሁን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች። በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥምህ ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ የሆን ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ። በውስጥ በጣም ብዙ ነገር ሊያጋጥምህ ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን፣ ኢንፎርሜሽን፣ ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀርሽን ኮሚኒቲ አለ በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንድ ዶኪመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተቻለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው። ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጤውን ያክል ያክላሉ። ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም፣ እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ፣ ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀው ሲመጥም ይገጥማቸዋል። እዚህ ሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በሕጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ እዚህም ከመ አድማጮችና ተመልካቾቻችን የዚህን ሙሉውን ዘገባ በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኛላችሁ። ለዛሬ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ነገ በሌሎች ዝግጅቶች እንገናኛለን። ሰላም ደናደሩ